በኢትዮጵያ መሽቶ በነጋ ጊዜ ሁሉ ከቀይ የመፈናቀል ችግር ዜና መሆኑ ቀርቶ ዘወትራዊ ክስተት መሆን ከጀመረ ሰንበት በት ብሏል። በሀገሪቱ በአሁኑ ወቅት ከቤት ንብረታቸው የተፈናቀሉት 27 ሚሊዮን ያህል ኢትዮጵያውያን ከፍተኛ የሰብአዊ ድጋፍ የሚሹ ሆነው ሁሉም በየአቅጣጫው ለድጋፍ እየተረባረበ ይገኛል። የገቢዎች ሚኒስቴርም የኦሮሚያ ክልል ተፈናቃዮችና ድጋፍ ፈላጊ ታራሚዎችን ለማገዝ ዛሬ 52 ሚሊዮን ብር ግምት ያለው በኮንትሮባንድ ንግድ የተያዘ አልባሳትና የመሰረታዊ ፍጆታ ሸቀጦችን ለግሷል። ሚኒስቴር መስሪያ ቤቱ ስራው በሁሉም አካባቢዎች እንደሚከናወንና በደቡብ ክልል በተለይም ለጌዲዮ ተፈናቃዮች ባለፈው ሳምንት የ21 ሚሊዮን ብር ከወራት በፊት ደግሞ የተፈናቀሉ ሰሞን የ84 ሚሊዮን ብር ግምት ያለው በድምሩ ከ100 ሚሊዮን ብር በላይ የሚሆን የቁሳቁስ ድጋፍ ማድረጉን ሚኒስትሯ ወይዘሮ አዳነች አበቤ አስታውቀዋል። በተገቢው ሁኔታ ወደ መጡበት ቦታ ወደ እንደ ቀድሞ ኑሯቸውን መምራት እስከሚችሉ ድረስ ከጎናቸው መቆም የሁላችንም ኃላፊነት ይሆናል። በሌላ በኩል በየማረሚያ ቤቱ ጠያቂ የሌላቸው ምንም እንኳን መታረም የሚገባው ተግባር ቢኖራቸው እንዲታረሙ እንጂ እንዲጎዱ፣ እንዲጠፉ ሳይሆን የሚፈለገው እንደ ወገን አብረናቸው መሆናችንን ችግራቸውን የምንካፈል ስለመሆናችን እንዲያውቁትና በቀጣይ ሕይወታቸው የተሻለ ዜጋ መሆን እንዲችሉ ከሁሉ በላይ ህገ ወጥነትን ማስቆም እና መስመር ማስያዝ ላይ ድርሻቸውን እንዲወጡ መልእክት ለማስተላለፍ ጭምር ነው። ድጋፉ በቀጣይም በሌሎች ተፈናቃዮች ባሉባቸው ክልሎች ይቀጥላል ያሉት በሚኒስቴሩ የጉምሩክ ኮሚሽነር ደበሌ ቃበታ፣ የአሁኑ ለኦሮሚያ ተፈናቃዮች የተደረገው ሰብዓዊ ድጋፍ በተለያዩ የአዲስ አበባ ዙሪያ ባሉ መጠለያ ስፍራዎች ለሚገኙ የሚውል ነው ብለዋል። በዛሬው ዕለት ያዘጋጀ ነው ድጋፍ ከአልባሳት አንጻር 750 ኪሎ ግራም የሚሆንና ሌሎች ቁሳቁሶች አብረዋሉ። አስራ አምስት ሺህ ጦላ አካባቢ ያሉ ወገኖቻችን ሀያ ሺ ኪሎግራም የሚሆነውን በማረሚያ ቤት ያሉትን ለማገዝ እና አርባ ሺዎቹ ደግሞ በአዲስ አበባ ዙሪያ ያሉ ወገኖቻችንን ለማገዝ የተዘጋጀ መሆኑን ለመናገር ነው። አጠቃላይ በዋጋ ደረጃ ሀምሳ ሁለት ሚሊየን ሰባት መቶ ሺህ የሚፈጅ ዋጋ ያለው እቃና ቁሳቁሶች ናቸው። በኦሮሚያ ክልል 1.3 ሚሊዮን ዜጎች ለውጡን በመደገፍና በማንነታቸው ምክንያት ተፈናቅለው የመንግስትና የህዝቡን ድጋፍ ይሻሉ ያሉት ደግሞ የክልሉ አደጋ ስጋት ስራ አመራር ኮሚሽነር መኮንን ለንችሳ ናቸው። አሁን የተደረገልን ድጋፍን በሀቀኝነት እናደርሳለን ሲሉ ተናግረዋል። ይሄ እርዳታ እየተደረገ ያለው ለወላድ እናቶች፣ ለነፍሰ ጡር እናቶች እና ለሚያጠቡ እናቶች በአሁኑ ሰዓት በፀሐይ ና በተለያየ አየር እየተቀያየረባቸው እየተጎዱ ያሉ ናቸው። ለእነሱ የሚደረግ እርዳታ ስለሆነ ምንም ነገር ሳይጎል እኛም ለተፈናቃዮች የምናደርስ መሆኑን ቃል እገባለሁ። በዛሬው ሁለት ከአዲስ አበባ ሁሉም ክፍለ ከተሞች የተሰበሰበ 255 ሚሊዮን ብር ግምት ያለው በ56 ተሽከርካሪ የተጫነ ቁሳቁስ ለጌዲዮ ተፈናቃዮች ተጓጉዟል። በሌላ በኩል ኢትዮ ቴሌኮም በአጠቃላይ በሀገሪቱ ለተፈናቀሉ ዜጎች የ40 ሚሊዮን ብር ድጋፍና የአጭር የጽሁፍ መልእክት ገቢ ማሰባሰቢያ ቁጥር ይፋ አድርጓል። በኢትዮጵያ ተፈናቃዮችን ሳይጨምር 8 ሚሊዮን ያህል ህዝብ አስቸኳይ የምግብ ድጋፍ እንደሚሻ መንግሥት በቅርቡ ይፋ ማድረጉ ይታወሳል። ለዲደብልዩ ለተጠናቀረው Sebab, Salamun mujahmin ke adi sababam.